ስፖርት። ጤና ይስጥልኝ፣ አድማጮች እንደምን ቆይታችኋል? የስፖርት ዝግጅታችንን ይዘን ቀርበናል። የኢትዮጵያ ንግድ ባንክ የሴቶች ቡድን በምስራቅና መካከለኛው አፍሪቃ እግር ኳስ ማህበራት አማካሪ የግማሽ ፍጻሜ ግጥሚያ ዛሬም ድል ቀንቶታል። የዩጋንዳው ተጋጣሚውን በማሸነፍ ለፍጻሜ መድረሱንም አረጋግጧል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ለዓለም ዋንጫ ማጣሪያ በነገ ዕለት ባህር ዳር ስታዲየም ውስጥ ጨዋታውን ያከናውናል። ቡድኑ በምን አይነት ደረጃ ላይ ይገኛል? ብሔራዊ ቡድኑ በሜዳውና በደጋፊው ፊት በሚያደርገው ጨዋታ ተጋጣሚው የዚምባብዌ ቡድንን ለማሸነፍስ ምን ማድረግ ይጠበቅበታል? የባለሙያ ሀሳብ አካትናል። የብሔራዊ ቡድኑ አሰልጣኝ ውበቱ አባተ ዛሬ በዙም የኢንተርኔት ቀጥታ ስርጭት ከሰጡት መግለጫም አካትናል። በመላው ዓለም የሚገኙ ሀገራት ዋና ዋና ቡድኖች ለዓለም ዋንጫ የሚያደርጓቸውን የማጣሪያ ጨዋታዎችንም እንዳስሳለን። አብራችሁን ቆዩም። የኢትዮጵያ ንግድ ባንክ የሴቶች ቡድን በምስራቅና መካከለኛው አፍሪካ እግር ኳስ ማህበራት አማካሪ በእንግሊዝኛው ምጻሩ ሴካፋ ግጥሚያ ዛሬ ለፍጻሜ ማለፉን አረጋገጠ። የኢትዮጵያ ንግድ ባንክ በሎዛ አበራ በስምንተኛው ደቂቃ ላይ በተቆጠረው ግብ አንድ እኩል ተጠናቆ በጭማሪ ሰዓትም በተመሳሳይ ውጤት ነበር ውድድሩ ያለቀው። በፍጹም ቅጣት ምቱ መለያ ኢትዮጵያ አምስት ለሶስት በሆነ ውጤት አሸንፋ ለፍጻሜ ገብታለች። ሎዛ አበራ በ14 ግቦች ኮከብ ግብ አግቢነቱን በመምራት ላይም ትገኛል ኛለች በግማሽ ፍጻሜው የኢትዮጵያ ንግድ ባንክ የተጋጠመው ከዩጋንዳው ሌዲ ዶፍስ ጋር ነበርን ከሁለቱ ቡድኖች ግጥሚያ ጥቂት ቀደም ሲል በዚያው በኬንያው ኒያዮ ስታዲየም ውስጥ የኬንያው ቪሂጋ ኩንስ ከምድብ ሀ የነጥብ መሪው የታንዛኒያው ሲምባ ኩንስ ጋር ተጫውቶ ሁለት ለአንድ አሸንፏል። በዚህ መሰረት በግማሽ ፍጻሜው ድል የቀናቸው የኢትዮጵያ ንግድ ባንክና የኬንያው ቪሂጋ ኩንስ የፊታችን ሀሙስ ለፍጻሜው ይጋጠማሉ። የሴቶች ሻምፒዮንስ ሊግ የእግር ኳስ ግጥሚያ Ja, und... የኢትዮጵያ ንግድ ባንክ አምበሏ ሎዛ አበራ በግብ ትመራለች። ኬንያ ዋና ከተማ ናይሮቢ ውስጥ በሚከናወነው ውድድር ሎዛ በ14 ከመረብ ያረፉ ግቦች ነው የምትመራው። ቀድሞ ለማልታ እግር ኳስ ቡድን ትጫወት የነበረችው ኢትዮጵያዊቱ አጥቂ ሎዛ አበራ የኬንያው ቪጋ ኩዊንስን አራት ለአንድ ባሸነፉበት ጨዋታ አንድ ግብ አስቆጥራለች። በሁለተኛው ምድብ ለግጥሚያ የዛንዚባር ኒው ጄኔሬሽን የተሰኘውን ቡድን አስር ለአንድ ሲያንኮታኩቱ ደግሞ አምስቱ ግቦች የሎዛ ነበሩ። ሎዛ የባለፈው ቅዳሜ ሳምንት በነበረው ግጥሚያም አስር ለዜሮ ሲያሸንፉ ሄትሪክ ሰርታለች። ቡድኗ ወደ መጨረሻው ደረጃ እንዲሻገርም አምስት ግብ የሆኑ ኳሶችን ማመቻቸቷን ሴካፋ በድረ ገጹ ላይ ያወጣው ጽሁፍ ይጠቁማል። ሌላኛዋ የንግድ ባንክ አጥቂ መዲና ወለም በግብ ክፍያ የሁለተኛነት ደረጃ በመያዝ ብቃቷን አስመስክራለች። መዲና እስካሁን ስምንት ኳሶችን ከመረብ በማሳረፍ ሎዛን ተከትላ ሁለተኛ ደረጃን ይዛለች። የካፍ ቀጠናዊ የፍጻሜ ግጥሚያ የፊታችን ሐሙስ ይከናወናል። በፍጻሜው ግጥሚያ የኢትዮጵያ ንግድ ባንክ ድል ከቀናው ከሁለት ወራት በኋላ ግብፅ ውስጥ በሚከናወነው የአፍሪካ እግር ኳስ ኮንፌዴሬሽን በእንግሊዝኛ ምጻሩ ካፍ ውድድር የምስራቅና መካከለኛው አፍሪቃን በመወከል ተካፋይ ይሆናል። ለኳታር 2022 የዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ነገ ከዚምባብዌ አቻው ጋር በባህር ዳር ዓለም አቀፍ ስታዲየም በደጋፊው ፊት ይጋጠማል። የዚምባብዌ ቡድን በአዲሱ አሰልጣኝ ሁጋ ብሩስ ከተመራው የደቡብ አፍሪቃ ቡድን ጋር ባለፈው አርብ ባደረገው ግጥሚያ ያለምንም ግብ ተለያይቷል። በእለቱ የኢትዮጵያ ቡድን በጋና ጨዋታቸው 1 ለ0 ተሸንፏል። ጋና የመጀመሪያውን ዙር ጨዋታ በሜዳ ያሸነፈችው 35ኛው ደቂቃ ላይ ሙባረክ ዋካሱ ከግብ ክልሉ 32 ሜትር ርቀት ላይ ላካት ኳስ ከመረብ በማረፏ ነው። ኳሷን ተንበርክኮ በሁለት እጆቹ ለማዳን የሞከረው ግብ ጠባቂው ተክለ ማርያም ሻንቆ በእግሮቹ መካከል አልፋ መረብ ከመንካት ግን ሊታደጋት አልቻለም። በዚህም ጋና የመጀመሪያውን ግጥሚያ አንድ ለ0 ማሸነፍ ችሏል። ቡድኑ ግብ ጠባቂ ላይ በተከሰተው አጋጣሚ ብቻ ሳይሆን እንደ ቡድን ግብ ማስቆጠር ባለመቻሉ ከመሸነፉን ዛሬ ከጥቂት ሰዓታት በፊት ከባህር ዳር የዙም የቀጥታ መግለጫ የሰጡት አሰልጣኝ ውበቱ አባተ ተናግሯል። የጨዋታውን ዝም ብለን እንደዛን ቀን ጨዋታ ካየኸው ጌሞች ከእጅህ የሚያመጡባቸው የተለያዩ ሞመንቶች ይኖራል። ከነዛ ሞመንተሞች አንዱ ያ ኢንሲደንት። ያ ኢንሲደንት ለምን ተፈጠረ? እንዴት ተፈጠረ? ይህ እግር ኳስ ላይ ሚሊዮን ጊዜ ያጋጠመ በአለም ዋንጫ ሳይቀርበት ያጋጠመ ነገር ትኖረ። እኛን ለምን ገጠመን ብለን ብዙ ኢትዮጵያ ላይ አንቆዘም። ከዛ በኋላም በርካታ ሰዓቶች ነበሩ። ያንን ነገር ማድረግ የምችለው ትልቁ ነገር ግን ትልቁ ነገር ጋናን በሜዳው ሄደ ገጥመን፣ ጋናን የምታስታውስ ከሆነ በ2019 ላይ እዛ ጋና ላይ አምስት ጎል ገብቶብናል። እዚህ መተው ሁለት ጎል አድርገውብናል። ሌሎችም ምዕራብ አፍሪካ ሀገሮች ምንድን ነው አንዳንዴ በልመናም ነው የሚተዉት። በክለብም ደረጃ ያለ ታሪካችን እና አንዳንዴ ከሪያሊቲው ጋር መጣላት የለብንም። በተክለማርያም ምክንያት አይደለም የተሸነፍ ነው። አጠቃላይ የተሸነፍ ነው በጌሙ ስኮር ማድረግ ስላልቻልን። ስለዚህ ያን ስኮር ማድረግ የምንችልበትን እድሎች መፍጠር ነው የሚጠበቅብን፣ እንጂ ያቺ ስህተት ብቻ ቲሙን በሽንፈት ዳርገዋለች ብዬ አላስብም። ፖርስ በዛ ጎል ነው የተሸነፍ ነው፣ ግን ያ ብቻ ያደጋል። ያ ከዘጠናው ደቂቃ አንዱ ኢንሲደንት በጋናው ግጥሚያ ቡድኑ ጥሩ የሚባል እንቅስቃሴ ማድረጉንም አሰልጣኙ አክለው ገልጧል። አርባ ስድስተኛው ደቂቃ ላይ ሌላኛው ግብ ጠባቂ ፋሲል ገብረ ሚካኤል ተቀይሮ ገብቷል። የአንድሬ አዩና ሌሎች ብርቱ ሙከራዎችንም ግብ ከመሆን አጨናግፏል። በእለቱ ግጥሚያ ቡድኑ ያገኘውን በርካታ የግብ እድሎች ለውጤት አለማብቃቱንም እንደ ክፍተት እንደሚመለከቱት አሰልጣኝ ውበቱ ተናግሯል። ምናልባት እንደ ክፍተት አይቸው የነበረው ያን ቀን ጨዋታ ላይ ከፍተኛ ወይም በርካታ የግብ ድሎችን ማበር እና ተጋጣሚ ሜዳ ውስጥ ስንገባ በራሳችን ሜዳ ላይ የነበረን መረጋጋት እዛኛው ሜዳ ላይ አለመቀጠሉ አልፎ አልፎ ይስተዋል ነበር። ይሄም ጋና ካለው ትልቅነት አንጻር ምናልባት ወደፊት ለእንደዚህ አይነት ጨዋታዎች ተደጋጋሚ እየተጋለጠን እየቀረብን እየደጋገምን ስንሄድ መስተካከልና መሻሻል የሚችል ነው። የጋናውን ጨምሮ የኢትዮጵያ ብሔራዊ ቡድን ያደረጋቸውን ግጥሚያዎች በቅርበት የተከታተለው የሪፖርተር ጋዜጣ የአማርኛና እንግሊዝኛ ቋንቋ ስፖርት አዘጋጅ ዳዊት ቶሎሳ የነገው ጨዋታ ስኬታማ ይሆናል የሚል እምነት አለው። እንደተመለከትነው የ2022 የካታር ዓለም ዋንጫ ማጣሪያ የመጀመሪያ ጨዋታውን ከጋና ጋር አድርጓል። በረኛ ስህተት ነው አንደኛ ጎል ሊቆጠርበት የቻለው እንግዲህ በባህር ዳር ላይ ከዝምባብዌ ጋር ነገ የሚያደርገው ጨዋታ የተሻለ ውጤት ይታይበታል ማለት ይቻላል ያው ይገመታል ማለት ይቻላል። ምክንያቱም ብሔራዊ ቡድኑ አሁን በውበቱ አሰልጣኝነት ከያዘው በኋላ አንዳንድ መሻሻሎች ታይተውበታል። ቡድኑም በአዲስ ልጆች ተዋቅሯል። ለረጅም ጊዜም ዝግጅት ሲያደርግ ነበረ። የተለያዩ የወዳጅነት ጨዋታዎችም እንደዚሁ ከሴራሊዮን እና ዩጋንዳ ጋር ማድረጉ ይታወሳል። እና ምናልባት ከጋና ጋር በነበረው ጨዋታ በጨዋታ ብልጫም ነበረው ማለት ይቻላል። ከዚህ በፊት ከሜዳ ውጭ የሚያደርጋቸው ጨዋታዎች እምብዛም ናቸው፣ በጨዋታ በላይነት ሲጠናቀቁ አይስተዋልም። ይሄኛውም በግብ ጠባቂ ስህተት የተቆጠረበት ነው። ዋጋ አስከፍሎት ነጥብ ሊያጣ የቻለው እንግዲህ ከዚምባብዌ ጋር ነገር የሚያደርገው ጨዋታ የተሻለ ይሆናል የሚል ግምት አለ። በተለይ ደግሞ ቡድኑ ከፍተኛ ድጋፍ በሚሰጠው የባህር ዳር ስታዲየም ውድድሩን ማካሄዱ ለውጤት እንደሚያበቃው ማክሎ ገልጧል። ቡድኑን በመደገፍ የሚታየው ከፍተኛ መነቃቃት ለውጤት አጋዥ ነውም ብሏል። የዓለም ዋንጫ ማጣሪያ ምድቡን ጋና ከኢትዮጵያ ባገኘችው ሶስት ነጥብና አንድ የግብ ክፍያ ትመራለች። ግብ አልባዎቹ ደቡብ አፍሪቃና ዚምባብዌ አንድ ነጥብ አላቸው። የኢትዮጵያ ብሔራዊ ቡድን ያለምንም ነጥብና አንድ የግብዳ የምድቡ መጨረሻ ላይ ይገኛል። በዚህ መሠረት የነገው ግጥሚያ ለኢትዮጵያ ብሔራዊ ቡድን እጅግ ወሳኝ የሚባል ነው። ቡድኑ ከጋና ጋር ባደረገው ግጥሚያ የታዩትን ድክመቶች ካሻሻለ ዚምባብዌ ላይና በመልሱ የጋና ግጥሚያም ነጥብ የማምጣት ሰፊ እድል አለው። ከምንም በላይ ቡድኑ በወኔ እንዲነቃቃ ከአሰልጣኝ እስከ ደጋፊ፣ ከጋዜጠኞች እስከ እግር ኳስ አፍቃሪያን ልዩ ድጋፍ ያሻቸዋል እንላለን። ሌሎች ዋና ዋና የዓለም ዋንጫ ማጣሪያ ጨዋታዎች፣ የጀርመን ቡድን ያደረጋቸውን ጨዋታዎች በማሸነፍ ምድቡን በመምራት ላይ ይገኛል። የጀርመን ብሔራዊ ቡድን አሰልጣኝ ሃንሲ ዲተር ፍሊክ በዓለም ዋንጫ የማጣሪያ ግጥሚያቸውን ለሶስተኛ ጊዜ በማሸነፍ ሄትሪክ ለመስራት ተቃርቧል። ባለፈው ሐሙስ ቡድናቸው ሊሽተንሽታይንን ሁለት ለዜሮ አሸንፎ ነበር። ትናንት ደግሞ አርሜኒያን ስቱትጋርት ከተማ ውስጥ ስድስት ለዜሮ በሆነ ሰፊ የግብ ልዩነት ረጥቷል። ከአይስላንድ ጋር ከነገ ወዲያ ረቡማታ ይጋጥማል። የብራዚልና የአርጀንቲና ና የማጣሪያ ግጥሚያም ተጫዋቾች ወደ ሜዳ ከገቡ በኋላ በኮሮና ምክንያት ተቋርጧል። ከእንግሊዝ የመጡ የአርጀንቲና ተጫዋቾች በኮሮና ሕግ መሰረት ወደ ሜዳ መግባት አይፈቀድላቸውም ነበር ተብሏል በብራዚል ሕግ መሰረት ሆኖም ተጫዋቾቹ በቀጥታ ወደ ስታዲየሙ በማቅናታቸው ሜዳ ውስጥ እንደገቡ በአገሪቱ የጤና ባለሙያዎች ጨዋታው ተቋርጧል። ሁኔታዎች በርካቶችን አስደምሟል። አርጀንቲናዊ ኮከብ ሊዮኔል ሜሲ ጨዋታውን ለምን አስጀመሩት ለምንስ ከ አምስት ደቂቃ በኋላ አቋረጡት ሲል በቴሌቪዥን ለቀረ ያቀረበለት ቃለ መጠይቅ መልሷል። እዚህ ስታዲየም ውስጥ ለአንድ ሰዓት ያልነበርን ነበርን ሊነግሩን ይችሉ ነበር፣ ሲልም ቅሬታውን ገልጧል። በዓለም ዋንጫ የማጣሪያ ግጥሚያ እንግሊዝ አንዱራን፣ እንዲሁም ስፔን ጆርጂያን በተመሳሳይ አራት ለዜሮ አሸንፏል። ጣሊያን ከስዊዘርላንድ ጋር ያለምንም ግብ ተለያይቷል። ቼክ ሪፐብሊክ በቤልጂየም የሶስት ለዜሮ ሽንፈት ገጥሟታል። ከፍተኛ ግብ በተቆጠረበት ግጥሚያ ፖላንድ ሳን ማሪኖን ሰባት ለአንድ አንኮታክቷል። አድማጮች የስፖርት ጥንቅራችን ብዙ ይደመደማል። ማንተ ጋፍቶት ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።